spool በዳያመንድ ሊግ የ5000 ሜትር የሩጫ ውድድር ኢትዮጵያዊው ሰለሞን ባረጋ ድል ሲቀዳጅ በ1500 ሜትር ደግሞ ኢትዮጵያዊቷ ጉዳፍ ጸጋዬ አሸንፋለች። ትናንት ሉሲዎቹ በሚል የሚጠሩት የኢትዮጵያ ብሔራዊ የሴቶች እግር ኳስ ቡድን ግን ምንም ጥሩ ቢጫወትም ተሸንፏል። በዓለም ዋንጫ እግር ኳስ የማሟሟቂያ ጨዋታውን ያደረገው የብራዚል ቡድን ኦስትሪያን በሰፋ ልዩነት አሸንፎ ጥንካሬውን አሳይቷል። ስለ ዓለም ዋንጫ መሰናዶ አንዳንድ ነጥቦችን እናነሳለን። ተጨማሪ የስፖርት ዘገባዎችም ይኖሩናል አብራችሁን ቆዩም በሳምንቱ አስደሳች የስፖርት ዜናን እንጀምር። በስቶክሆልሙ የዳያመንድ ሊግ የ5000 ሜትር ሩጫ ውድድር ሰለሞን ባረጋ ድል መቀዳጀቱ የተሰማው ትናንት ነበር። ሰለሞን ውድድሩን ለመጨረስ የፈጀበት ጊዜ 13 ደቂቃ ከ4 ነጥብ 5 ሰከንድ ነው። የትናንቱ ውድድር ሊጠናቀቅ ሶስት ዙሮች ሲቀሩት ውድድሩ በሁለት ኢትዮጵያውያንና ትውልደ ኢትዮጵያዊ መካከል ነበር። በተለይ በአሸናፊው ሰለሞን ባረጋና ብርሃኑ ባለው መካከል ጠንካራ ፉክክር ታይቶ ነበር። ለባህሬን ተሰልፎ የሚሮጠው ትውልደ ኢትዮጵያዊው ብርሃኑ ባለው በሰለሞን የተቀደመው ከሰከንድ ባነሰ በ20 ማይክሮሰከንድ ነው። ሁለተኛ ደረጃን ለማግኘት 13 ደቂቃ ከ4 ነጥብ 25 ሰከንድ ብቻ ነው ያስፈልገው። የመጨረሻው ዙር ሊጠናቀቅ 200 ሜትሮች ሲቀሩት የተፈተለኩት ሰለሞንና ብርሃኑን በመከተል የሦስተኛ ደረጃን ያገኘው አባዲ ሀዲስ ነው። በአጠቃላይ የዳያመንድ ሊግ የ5000 ሜትር የሩጫ ውድድር አሸናፊው ሰለሞን በድምር ውጤት 8 ነጥብ አለው። ብርሃኑ በ7፣ ሀዲስ በ6 ነጥብ ይከተላል ይችላል በሴቶች የ1500 ሜትር የሩጫ ውድድር ኢትዮጵያዊቷ ጉዳፍ ጸጋይ በስቶክሆልም ኦሎምፒክ ስታዲየም 3 ደቂቃ ከ57 ነጥብ 64 ሰከንድ በመሮጥ ድል ተቀዳጅታለች የብሪታንያዋ ላውራ ሙዊር የሁለተኛ ደረጃን ስታገኝ ሞሮካዊቷ ራቤ አራፊ ሦስተኛ ወጥታለች የዳይመንድ ሊግ ፍጻሜ ከሁለት ወራት በኋላ ነሐሴ 25 ቀን 2010 ዓ ም የሚከናወነው በቤልጂየም መዲና ብራስልስ ከተማ ውስጥ ነው ጋና ውስጥ በሚካሄደው የአፍሪቃ ዋንጫ ለመሳተፍ የመጨረሻ ዙር ግጥሚያውን ትናንት ያከናውነው የኢትዮጵያ የሴቶች ብሔራዊ ቡድን በአልጄሪያ ቡድን ተሸንፎ ከውድድር ወጥቷል ሉሲዎቹ ትናንት ሶስት ለሁለት ቀደም ሲል አልጄሪያ ውስጥ ደግሞ ሶስት ለአንድ በድምሩ ስድስት ለሶስት በሆነ ውጤት በመሸነፋቸው የአልጄሪያ ብሔራዊ የሴቶች ቡድን ወደ ጋናው የአፍሪቃ ዋንጫ አልፏል የአልጄሪያው አሰልጣኝ አምነው እንደተቀበሉት በትናንቱ ጨዋታ የኢትዮጵያ ቡድን በማጥቃት የተሻለ ሆኖ ነበር። ሆኖም ተጋጣሚው አልጄሪያ በመልሶ ማጥቃት ስልት ያስቆጠራቸውን ግቦች በማስጠበቁ ድል ተቀዳጅቷል። የትናንቱን ጨዋታ ደጋፊዎች ስታዲየም በነፃ ገብተው ሉሲዎቹን እንዲደግፉ የኢትዮጵያ እግር ኳስ ፌዴሬሽን ጥሪ አስተላልፎ ነበር። ስታዲየም የታደሙ ደጋፊዎች ለቡድኑ ያሳዩት ድጋፍ አልጄሪያዎችን እንዳስደመማቸውም ተናግሯል። አሁን ደግሞ አድማጮች ጥቂት ስለ ዓለም ዋንጫ እግር ኳስ የማሟሟቂያ ጨዋታዎችና ስለ አስተናጋጇ ሩሲያ ጥቂት ትንበል የዓለም ዋንጫ ከመድረሱ በፊት በሚደረጉ የማሟሟቂያ ግጥሚያዎች ትናንት ብራዚል ኦስትሪያን ሶስት ለዜሮ በሆነ ሰፊ ልዩነት ድል አድርጋለች። ኦስትሪያ መዲና ቪየና ውስጥ በተደረገው ግጥሚያ የተሰለፈው ኔይማር የእግር ቀዶ ጥገና ከተደረገለት በኋላ የመጀመሪያውን ግብ አስቆጥሯል። ኔይማር ምንም እንኳን ረዘም ካለ ጊዜ በኋላ ወደ ሜዳ የተመለሰ ቢሆንም ሳይጫወት መቆየቱ እክል እንዳልፈጠረበት በትናንቱ ግጥሚያ አሳይቷል። የፓሪስ ሳን ጀርሜኑ ኮከብ ኔማር ቀደም ሲል ከክሮሺያ ጋር በነበረው የወዳጅነት ግጥሚያ ተቀይሮ ነበር ወደ ሜዳ የገባው። በመጀመሪያው የክሮሽያና የብራዚል ግጥሚያ ግብ ያስቆጠረው ኔማር በትናንቱም መድገሙ አድናቆት አስችሮታል። የማንቸስተር ሲቲው አጥቂ ጋብርኤል ጂሳስ ቀዳሚዋን ግብ በ 35 ተኛው ደቂቃ ላይ ከመረብ ሲያሳርፍ፣ ኔማር ሁለተኛዋን ነበር ያስቆጠረው። ለብራዚል ከኔማርና ጋብርኤል ውጭ የባርሴሎናው አማካይ ኮቲኖ ሶስተኛዋን ግብ ከመረብ ማሳርፍ ችሏል። you ጥቂት ስለ ሩሲያ የዓለም ዋንጫ ወሳኝ ነጥቦችን እናካፍላችሁ። የሩሲያ የዓለም ዋንጫ ከ32 ተሳታፊ ሀገራት ወደ 48 ለመሸጋገር የመጨረሻው ሁለተኛ ውድድር ነው። ከሩሲያ ቀጥሎ ከአራት ዓመት በኋላ ኳታር በምታዘጋጀው የዓለም ዋንጫ ላይም ተሳታፊ ሀገራት 32 ሲሆኑ ከዛ በኋላ ግን ተወዳዳሪዎች ቁጥራቸው ከፍ ብሎ 48 ይሆናል። አየርላንድ እና ፓናማ በዓለም ዋንጫ ታሪክ ዘንድሮ ለመጀመሪያ ጊዜ ብቅ ያሉ ሀገራት ናቸው። የዓለም ዋንጫ ውድድሮች የሚከናወን ባቸው በአገሪቱ ምስራቃዊ ክፍል የሚገኘው ካሊኒንግራድ እና በስተምራ በኩል ያለው የኤካተሪንበርግ ከተሞች ርቀት ከሞሮኮ እስከ ለንደን ማለት ነው። በአጠቃላይ በሁለቱ ከተሞች ያለው ርቀት 2424 ኪሎ ሜትር ይሆናል። በዓለም ዋንጫ ታሪክ በሁሉም ውድድሮች ተሳታፊ በመሆን እና አምስት ጊዜ ዋንጫ በመብላት ቀዳሚዋ ብራዚል ናት። ምናልባትም ስድስተኛው ሩሲያ ላይ ይጠብቃት ይሆናል። ጀርመን በበኩሏ እንደ ጎርጎሪዮስ አቆጣጠር በ95 58 እና 1962 በተከታታይ ብራዚል ዋንጫውን ከወሰደች በኋላ በተከታታይ በማሸነፍ ተከታዩዋ ሀገር ትሆን ይሆናል። ያለፈውን የዓለም ዋንጫ ያሸነፈችው ጀርመን በሩሲያው የዓለም ዋንጫ ለፍጻሜ ሊደርሱ ይችላሉ ተብለው ግምት ከተሰጣቸው ሀገራት ትመደባለች። የጀርመን ብሔራዊ ቡድን በዓለም ዋንጫ ውድድር በርካታ ግቦችን ከመረብ በማሳረፍ የሚስተካክለው የለም። የጀርመን ቡድን እንደ ጎርጎሪዮስ አቆጣጠር በ2014 18 ግቦችን በ 2010 16 እንዲሁም በ2016 14 ግቦችን ማስቆጠር ችሏል። የሩሲያው ኦሌግ ሳሌንኮ ባለዋንጫ ውድድር በአንድ ጊዜ በርካታ ግቦችን በማስቆጠር የሚስተካከለው የለም። ሀገሩ ሩሲያ ከ24 ዓመታት በፊት ከካሜሮን ጋር ባደረገችው ግጥሚያ አምስት ግቦችን ከመረብ ማሳረፍ ችሏል። ሩሲያ በወቅቱ 6 ለ1 ያሸነፈች ሲሆን ስድስተኛዋ ግብ የዲሚትሪ ሊዮኒዶቪች ራጄቼንኮ ነበር። ካሜሮንን ከዜሮ ያዳነው የያኔ ምርጥ ሮጀር ሚላ ነበር። ምናልባትም ዘንድሮ የጀርመኑ ግብ አዳኝ ቶማስ ሚለር በርካታ ግቦችን ያስቆጥር ይሆናል። ክብረ ሰኑን መስበር ግን ከባድ ሳይሆንበት አይቀርም። በአሁኑ ወቅት በዓለም ዋንጫ ተሳታፊ ከሆኑ ተጫዋቾች መካከል እንደ ቶማስ ሚለር በርካታ ግቦችን በማስቆጠርና ለግብ በማመቻቸት የሚስተካከል ተጫዋች የለም። ጀርመናዊው አጥቂ እስካሁን በተሰለፈባቸው የዓለም ዋንጫ ውድድሮች አስር ግቦችን ማስቆጠርና ስድስት ኳሶችን ግብ እንዲሆኑ በማመቻቸት የሚስተካከለው አልተገኘም። የሁሉም የዓለም ሮች የዋንጫ ባለድል ሊሆኑ አሰልጣኞች የሀገራቸውን ቡድን ያሰለጠኑ ናቸው። ምናልባት እንግሊዝ በዚህ ጉዳይ ላይ ልታስብበት ሳይገባ አይቀርም። ሩሲያ ሶቪየት ሕብረት መሆኗ ካከተመ ወዲህ ባለም ዋንጫ ከምድቡ አልፋ አታውቅም። የዘንድሮ የዓለም ዋንጫ ጨዋታን ምናልባት በደጋፊዎቿ ፊት ስለምታከናውን ያ ይረዳት ይሆናል። እንደ ናይጄሪያ ቡድን ከአፍሪቃ በብዛት ለዓለም ዋንጫ የደረሰ ቡድን የለም። ሀያል ንስሮቹ ከ1994 ወዲህ ናይጄሪያ ቡድኗ ለዓለም ዋንጫ ሲበቃ ዘንድሮ ለስድስተኛ ጊዜ መሆኑ ነው። እንደ ጎርጎሮዮስ አቆጣጠር ከ1958 ወዲህ ለመጀመሪያ ጊዜ ዘንድሮ ለዓለም ዋንጫ ማጣሪያ ሳታልፍ የቀረችው ሀገር ደግሞ ጣሊያን ናት። በዓለም ዋንጫ ምንም ሳያሸንፉ ብዙ በመሳተፍ ደግሞ ኔዘርላንዶችን የሚስተካከል የለም። ብርቱካናማዎቹ ምርጥ ጨዋታ እያሳዩ ዋንጫ እያማራቸው ወደ አገራቸው መመለሳቸውን ለምደውታል። ሩሲያ ላይ ይሳካላቸው ይሆን? ከሶስት ቀናት በኋላ በሚጀምረው የዓለም ዋንጫ ውድድር የምናየው ይሆናል። የፎርሙላ አንድ የመኪና ሽቅድምድም በሞንትሪያል ካናዳ። የትናንቱ የፎርሙላ አንድ የመኪና ሽቅድምድም ያሸነፈው ጀርመናዊው ሰባስቲያን ፌትል የብሪታንያው አሽከርካሪ ሎዊስ ሃሚልተንን የመሪነት ስፍራ ተረክቧል። በትናንቱ ውድድር ሰባስቲያን ፌትልን በመከተል ቫለሪ ቦታስ፣ ማክስ ፈርሽታፐን እና ዳንኤል ሪካርዶ ከአንደኛ እስከ አራተኛ ያለውን ደረጃ ወስዷል። በትናንቱ ሽቅድምድም የመርሴዲሱ አሽከርካሪ ሎዊስ ሃሚልተን የአምስተኛ ደረጃን አግኝቷል። ከውድድሩ በኋላ ባደረገው ቃለመጠይቅ ሎዊስ ሃሚልተን አጠቃላይ ውድድሩ ቀዳሚነቱን ስፍራ ማጣቱ እንደማያስጨንቀው ይልቁንስ ውድድሩ ማጠናቀቁ በራሱ እፎይታ መሆኑን ገልጧል። የሜዳ ቴኒስ 17ኛ ታላቅ ድሉን ትናንትና የተቀዳጀው ስፔናዊው የሜዳ ቴኒስ ተጫዋች ራፋኤል ናዳል በወንዶች የምንጊዜም ድል ኮከቡ የስዊዘርላንዱ የሜዳ ቴኒስ ተጫዋች ሮጀር ፌዴሬር ላይ እደርሳለሁ ማለት እብደት ነው ሲል ተናግሯል። የ32 ዓመቱ ስፔናዊ እስካሁን 11 የፈረንሳይ ፍጻሜ፣ በአጠቃላይ የ17 የተለያዩ ዓለም አቀፍ ውድድሮች ባለድል ነው። ስዊዘርላንዳዊው የሜዳ ቴኒስ ተጫዋች ሮጀር ፌዴረር በበኩሉ ሀያ ጊዜያት በማሸነፍ ሀያልነቱን ያስመሰከረ ስፖርተኛ ነው። ራፋኤል ናዳል በፈረንሳዩ ፍጻሜ ትናንት ስድስት ለአራት ስድስት ለሶስት እና ስድስት ለሁለት ያሸነፈው ዶሚኒክ ቴምን ነው። በአጠቃላይ ድል ራፋኤል ናዳል ከሮጀር ፌዴሬር በመከተል ሁለተኛው ነው። አድማጮች፣ የስፖርት ጥንቅራችን በዙ ይደመደማል። አስተያየትና ጥቆማቸው አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና አይስጥልኝ።